የኦሮሞ ነጻነት ግንባር የቀድሞ የጦር አዛዥ አቶ አብዲ ረጋሳ ቡራዩ በቁጥጥር ስር ሆነው ቤተሰቦቻቸው ለመጀመሪያ ጊዜ እንደ ጎበኟቸው ተገልጿል። በአይን ብናያቸውም ቀርበን እንድናወራ ግን አልተፈቀደልንም ብለዋል ቤተሰቦቹ። የክልሉ መንግስት ኮሚኒኬሽን ጽህፈት ቤት በበኩሉ አቶ አብዲ በቤተሰብ የመጎብኘት መብታቸው አይገደብም ብሏል። ሙክታር ጀማል ተጨማሪ አለው። የኦሮሞ ነጻነት ግንባር ጦር የቀድሞ አዛዥ አቶ አብዲ ረጋሳ እጃቸው ከተያዘ ጊዜ ጀምሮ ከስድስት ቀናት በኋላ በዘመድና በቅርብ ወዳጆቻቸው እንዲጎበኙ ሲደረግ ይህ የመጀመሪያው ነው። አምኒስቲ ኢንተርናሽናል ፖሊስ አቶ አብዲን ያሉበት እንዲታወቅ ያለማድረጉም በመቃወም ሪፖርት ማውጣቱ ይታወሳል። የአቶ አብዲ ረጋሳ ወንድም ገመቹ ረጋሳ ዛሬ ለቪኦኤ እንደገለጹት ከረጅም ውጣ ውረድ በኋላ ዛሬ ወንድማቸውን ማየት መቻላቸውን ተናግረዋል። ዛሬ ያገኘ ነው ጉራዩ ፖሊስ ጣቢያ ነው ትልቁ ከቡላሪዩ ከተማ አስተዳደር አጠገብ ያለው እዛ ነው ያገኘ ነው። እሱም ከሰላሳ ሜትር በላይ ወደ እሱ መቅረብ አይቻልም ነው በአይን ካያችሁት በኋላ ለመነጋገር እድሉን አግኝታችኋል? ምን እንደሚፈልግ ወይ ደግሞ የምታደርጉለትን ነገር ያማከራችሁ ነገር ለማውራት እድሉን አግኝታችኋል። ለማውራት እንግዲህ ሰላሳ ሜትር ርቄን ነው የቆም ነው። ከሱ መካከላችን ሰላሳ ሜትር ነው ያለው ነው የቆም ነው። ምንም ልናረግ ነው አልቻልን። አበቃም ወደሱ ቀርቦ ምንም ሊጠይቃ አልቻለም። አቶ አብዲ ረጋሳ ቡራዩ ፍርድ ቤት በፖሊስ ከተያዙ በኋላ ከወሬ የዘለለ የቀረበላቸው ክስ እንዳለ ተጨባጭ ክስ አላየንም ይላሉ ቤተሰቦቹና። የኦሮሞ ነጻነት ግንባር የኦነግ ቃል አቀባይ አቶ ቶሌራ አደባ ከአቶ አብዲ ረጋሳ ጋር መገናኘት ስላልቻሉ ህጋዊ ሂደቱን ለመከታተል መቸገራቸውን ይገልጻሉ። በከአቶ አብዲ ጋር ድርጅታችንም ሆነ ጠበቃው እስካሁን ነገር እስካሁን ድረስ አላገኙትም፣ አልተገናኙም። የኦሮሚያ ክልል መንግስት ኮሚኒኬሽን ኃላፊ አቶ ጌታቸው ባልቻ በበኩላቸው አቶ አብዲ ረጋሳን በቤተሰብና ድርጅታቸው የመጎብኘት መብት በተመለከተ መልስ ሰጥተዋል። መጀመሪያ ቀን ያለበት አይታወቅም ነው የተባለው። ያለበት ይታወቃል የኦሮሚያ ፖሊስ ነው በቁጥጥር ስር ያዋለው። በኦሮሚያ ፖሊስ ኮሚሽን በቡራዩ ማግኘት ትችላላችሁ፣ ወይም በኦሮሚያ ፖሊስ ኮሚሽን ጠይቃችሁ ማግኘት ትችላላችሁ። የግለሰብ ለፍርድ ቤት ቀርቦ ቀጠሮ ተጠየቀብ ስለሆነ የሚደበቅበት ምክንያት አይኖርም፣ የሚል ማብራሪያ ሰጥተን ነበር። ዛሬም ቤተሰቡ የማየት እድል እንዳገኘና የት እንዳለ የማወቅ የተቻለበት ሁኔታ ነው ያለው። ከዚህ በዘለለ ግን የማጣራት ሂደቱ ምን ላይ ያለው የተገኙት ውጤቶችስ ምንድናቸው የሚለው ሞሮፍ ዊ ይችለ ሆኖ ይህንን ያን በተመለከተ ፖሊስ ማብራሪያ ሊሰጥ የሚችልበት ሁኔታ ነው ያለው። ያለኝ መረጃ አቶ ጌታቸው ዛሬ ወንድማቸውን ሄደው እንዳገኛቸው ገልጸው፣ ነገር ግን ቀርቤ እንዳወራቸውና ምን እንደሚፈልጉም እንድጠይቃቸው አልተፈቀደልኝም፣ በሰላሳ ሜትር ርቀት ነው የተገደብኩት የሚል አንስተው ነበር። በሀገሪቱ ሕገ መንግሥት የእስረኛ መብት ደግሞ ጠው አንድ እስረኛ በቤተሰቡ እንደዚያውም ደግሞ በጠበቃውና በእምነት አባቱ የመጎብኘት መብት አለው። አብሮ የመወያየትና ችግሮቹንም የመግለጽ መብት አለው ይላል። ይህ መብታቸው በምን ጉዳይ ነው ሊገደብ የቻለውና የቡራዩ ፖሊስ ለወላጆቻቸው አልፈቅድ ያሉበት ምክንያት ምን ነበር? ይሄ መብት ተገድቧል የሚል ድምዳሜ የለኝም። በዚህ ደረጃ መብቱ የሚገደብበትን አይኖር ይችላል። በቤተሰብ መጎብኘት፣ በሃይማኖት አባታቸውና በአቡካቷቸው መጎብኘት ምንም የሚከለክለው ነገር ያለ አይመስለኝም። እስካሁን ያለኝ መረጃ ግን ደግሞ ፖሊስ ይሄ የሙያ ጉዳይ ሊሆን ይችላል የመብስ መያዝ የሚፈልጋቸውና ከሰው ጋር ከተገናኘ ችግር ሊፈጥርብኝ ይችላል ብሎ የሚለው ነገር ካለው፣ ህጉ በሚፈቅደው መሰረት ከህጉ ውጪ ሳይሆን ህጉ በሚፈቅደው መሰረት ፖሊሲ ያደረገው ነገር ብናጣራና የጠራ ነገር መረጃ ብንሰጥ ነው እንጂ እስካሁን መረጃ ተከልክለዋል እንዳይገናኝ ተደርጓል የሚለው መረጃ ያው ከአንተ የሚሳ ከሚሰማ ውጪ ሌላ መረጃ ስለሌለ ተጣርቶ ግልጽ ቢሆን የተሻለ ይመስለኛል። አቶ አብዲ ፍርድ ቤት መቅረባቸው የተነገረ ቢሆንም በጠበቃም እንዳልተወከሉና አለመወያየታቸው ከቤተሰቦቹ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።